ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት ቤ ንቴን ርኒን ቆንሲል አስመራ። አቶ ዮሐንስ የአሜሪካን ቆንሲል ሆኖ አስመራ ውስጥ እንደ ደረሰ አገረ ገዢውን ለመገናኘት ወደ አገር ግዛት መስሪያ ቤት ሄደ። ይህ የአገር ግዛት መስሪያ ቤት ነው? አስፈጻሚ አዎ፣ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለው ጌታዬ? ቆንሲልነት ስሜ ዮሐንስ ይባላል። በአስመራ ውስጥ በቆንስልነት ስራ እንዳገለግል ከአሜሪካን መንግስት የተላኩ ነኝ። ከሀገረ ገዢው ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባኝ ሊነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀው ድረስ ፈቃደው ቢሆን እዚህ ገብተው ሊቆዩ ይወዳሉ። አመሰግናለሁ። አገረ ገዢ መምጣትውን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥተውታል። ይህ የአገር ግዛት መስሪያ ቤት ነው? አዎ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለው ጌታዬ? ስሜ ዮሐንስ ይባላል። በአስመራ ውስጥ በቆንስልነት ሥራ እንዳገለግል ከአሜሪካን መንግስት የተላኩ ነኝ። ከአገረ ገዡ ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባ እንዲነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀዎ ድረስ ፈቃድዎ ቢሆን እዚህ ገብተው ሊቆዩ ይወዳሉ። አመሰግናለሁ። አገረ ገዡ መምጣቸውን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥተውዎታል። አቶ ዮሐንስ የአሜሪካን ቆንስል ሆኖ አስመራ ውስጥ እንደ ደረሰ አገረ ገዢውን ለመገናኘት ወደ አገር ግዛት መስሪያ ቤት ሄደ። ይህ የአገር ግዛት መስሪያ ቤት ነው? አዎ፣ ይህ የአገር ግዛት መስሪያ ቤት ነው። ምን ላድርግለው ጌታዬ? ስሜ ዮሐንስ ይባላል። በአስመራ ውስጥ በቈንስልነት ሥራ እንዳገለግል ከአሜሪካን መንግሥት የተላኩ ነኝ ከአገረ ገዢው ጋር ለመገናኘት ስለምፈልግ ምን ማድረግ እንደሚገባ ሊነግሩኝ ይችላሉ? ክቡርነታቸውን ጠይቄ እስካስታውቀዎ ድረስ ፈቃደው ቢሆን እዚህ ገብተው ሊቆዩ ይወዳሉ። አመሰግናለሁ። አገረ ገዢው መምጣታቸውን በመስማት በጣም ተደስተዋል። ነገ በአራት ሰዓት መጥተው እንዲያነጋግሯቸው ቀጠሮ ሰጥተውታል። ፓርት ቱ ፎር ለርኒንግ በማግስቱ እንደምን አሉ አቶ ዮሐንስ? ትናንት መምጣትውን ስሰማ በጣም ተደሰትሁ። አገሩ ተስማማዎት? እንደምን አሉ። ክቡርነትውን በመገናኘቴ በጣም ደስ ይለኛል። እባከው ይቀመጡ። ኢትዮጵያ ከደረሱ ስንት ቀን ሆነው? ኢትዮጵያ ከደረስኩ ሁለት ሳምንት ያህል ሆኖኛል። መክረም ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረስሁ። በመንገደው ላይ የሚገኙትን ከተማዎች ለመጎብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጐብኘት የፈለግኋቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ ይቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጎብኘት ይችላሉ። ታሪካዊ አያሌ ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤአለሁ። እድል አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶቹን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልጉትን ቤትና የቤት እቃዎች ለማግኘት ቻሉ? ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት ችያለሁ። ምናልባት ወደፊት ልንረዳው የምንችለው ነገር እንዳለን እንዲያስታውቁን እንወዳለን። መግጠም ጦርነት መግጠም ስለ ደግነትዎ በጣም አመሰግነዎታለሁ። የሚገጥመኝን ችግር ሁሉ አስታውቀዎታለሁ። ፈርፍሎንስ እንደምን አሉ? አቶ ዮሐንስ ትናንት መምጣትዎን ስሰማ በጣም ተደሰትሁ። አገሩ ተስማማዎት? እንደምን አሉ? ክቡርነቱን በመገናኘቴ በጣም ደስ ይለኛል። እባከው ይቀመጡ። ኢትዮጵያ ከደረሱ ስንት ቀን ሆኖ? ኢትዮጵያ ከደረስ ሁለት ሳምንት ያህል ሆኖኛል። ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረስሁ። በመንገዱ ላይ የሚገኙትን ከተማዎች ለመጐብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጎብኘት የፈለግኳቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ የቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጐብኘት ይችላሉ። ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤያለሁ። አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶችን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልግዎትን ቤትና የቤት እቃዎች ለማግኘት ቻሉ? ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት እችላለሁ። ምናልባት ወደፊት ልንረዳዎ የምንችለው ነገር እንዳለ እንዲያስታውቁን እንወዳለን። ስለ ደግነትዎ በጣም አመሰግነዎታለሁ። የሚገጥመኝን ችግር ሁሉ አስታውቀዎታለሁ። በማግስቱ እንደምን አሉ አቶ ዮሐንስ ትናንት መምጣትዎን ስሰማ በጣም ተደሰትኩ? አገሩ ተስማማዎት እንደምን አሉ? ክቡርነትዎን በመገናኘቴ በጣም ደስ ይለኛል እባክዎ ይቀመጡ ኢትዮጵያ ከደረሱ ስንት ቀን ሆነዎ ኢትዮጵያ ከደረስኩ ሁለት ሳምንት ያህል ሆኖኛል ዳሩ ግን በአሜሪካን ኤምባሲ ውስጥ ጥቂት የማከናውናቸው ጉዳዮች ስለነበሩኝ አዲስ አበባ ከረምሁ። አስመራ ከተማ መቼ ደረሱ? አስመራ ትናንት በመኪና ደረሱ። በመንገድ ላይ የሚገኙትን ከተማዎች ለመጎብኘት ጊዜ አገኙ? አመጣጤ በችኮላ ስለነበር ለመጎብኘት የፈለግኳቸውን ከተማዎች ለማየት ጊዜ አላገኘሁም። ምናልባት ብዙ ጊዜ በኢትዮጵያ ውስጥ ይቆዩ እንደሆን ወደፊት ጊዜ ሲያገኙ ለመጎብኘት ይችላሉ። ታሪካዊ የሆኑ አያሌ ከተማዎች በኢትዮጵያ ውስጥ መገኘታቸውን በመጽሐፍ ውስጥ አንብቤያለሁ። አሁን ወደ ኢትዮጵያ ለመምጣት እድል በማግኘቴ አንዳንዶቹን ከተማዎች ለመጎብኘት ተስፋ አደርጋለሁ። ለጊዜው የሚያስፈልጉዎትን ቤትና የቤት ዕቃዎች ለማግኘት ቻሉ? ስላሰቡልኝ በጣም አመሰግናለሁ። የሚያስፈልጉኝን ነገሮች ሁሉ ለማግኘት ችያለሁ። ምናልባት ወደፊት ልንረዳው የምንችለው ነገር እንዳለ እንዲያስታውቁን እንወዳለን። ስለ ደግነቶ በጣም አመሰግነውታለሁ። የሚገጥመኝን ችግር ሁሉ አስታውቀውታለሁ። useful words ወሬውን በግልጽ ነገርሁት። ግልጽ ግልጽ መኪና ወዳጅነታቸውን አጠነከሩት። ማጠንከር ከበደ የጋለ መንፈስ አለው። መንፈስ በዲፕሎማቲክ ስራ የታወቀ ነው። ቤቴን አሰራለሁ። ማሰራት ከአሜሪካ ወደ አስመራ የተላከውን ቆንሲል ስም ታውቀዋለህ? የለም፣ አላውቅም። ቆንሲሉ ከመጡ ጀምሮ እስከ ዛሬ ድረስ ወደ አገራቸው ተመልሰው ያውቃሉ? የለም፣ ተመልሰው አያውቁም። አገረ ገዥውን ለግብዣ ቤት ጠርታቸው ነበር? የለም፣ አልጠራኋቸውም። ክረምቱን የምትከርመው የት ነው? አዲስ አበባ ከተማ ውስጥ ሳይሆን አይቀርም። እዚህ ከመምጣታችሁ በፊት የት ከረማችሁ? ፈረንሳይ አገር ከርመን መጣን። እዚህ ከተማ ውስጥ አያሌ ሰዎች ታውቂ አለሽ? ጥቂት ሰዎች ብቻ አውቃለሁ። ጃንሆ የእግረ መንገዳቸውን ትምህርት ቤታችሁን ጐበኙላችሁ? አዎን፣ ጐብኝተውልናል። ዛሬ እግረ መንገዳችሁን ወደ ጥሩ ነሽ ቤት ሄዳችሁ ልትጠይቋት ትችላላችሁ? አዎን፣ እችላለን። የዲፕሎማቲክ ስራ የሚሰራ ዘመድ አለህ? አዎ አለኝ። ወደ አሜሪካ ለመሄድ እድል ገጥሞህ ያውቃል? አዎ ለሁለት ወር ሄጄ ነበር። የሚመጡት አገረ ገዢ ከዚህ በፊት የትኛውን አገር ይገዙ ነበር? የአሩሲ ጠቅላይ ግዛት ገዢ ነበሩ። የተማሪዎቹ ጠባይ አስተማሪውን ስላላስደሰተው ህጉን የሚያጠነክረው ይመስልሃል? ምናልባት ያጠነክረው ይሆናል። አስተማሪ ለመሆን የጋለ መንፈስ አለው የለውም? አሜሪካ ውስጥ ታሪካዊ ስራ የሰሩ ብዙ ሰዎች ይገኛሉ። አዎ፣ ሞልተዋል። የመጽሐፍ ቤቱ ኃላፊ በደግነታቸው የታወቁ እንደነበሩ ታውቃለህ? አዎ፣ ደግነታቸውን አውቃለሁ። ወታደሮቹ ጦርነት መግጠማቸውን ከየት ሰማህ? ከባልንጀራዬ ደብዳቤ ደረሰኝ። ጉዳዩን በግልጽ እንድንነግራቸው ትፈልጋለህ? አዎ በግልጽ ንገሯቸው። ወደ ውጭ አገር ለመሄድ ዕድል ቢገጥምህ የት መሄድ ትፈልጋለህ? ወደ ኢትዮጵያ መሄድ እፈልጋለሁ። አቶ ለማ ለአንተ ዘመድህ ነው? አዎ ዘመዴ ነው። የዲፕሎማቲክ ሥራ ያስደስተሃል? በጣም አይደለም። እጃንሆይ ግቢ ጉዳይ አስፈጻሚውን ታውቀዋለህ? የለም አላውቀውም። የጠቅላይ ግዛቱ መስሪያ ቤት ጉዳይ አስፈጻሚ አለው? አዎን፣ አቶ ለማ ጉዳይ አስፈጻሚ ነው። ተማሪዎቹ ክረምቱን የትኛው ትምህርት ቤት ከረሙ? ምኒልክ ትምህርት ቤት ከረሙ። መዝጊያውን የገጠመው ማን ነው? ሰራተኛው ነው። እግረ መንገድህን ትጠይቀናለህ? አዎ፣ ምናልባት ተጠይቃችሁ ይሆናል። ወደ ቤታቸው ሲሄዱ እግረ መንገዳቸውን አንተ ዘንድ መጥተው ነበር። አዎ፣ መጥተው ጠየቁኝ። ቪዛዬን ከአሜሪካን ቆንስል አመጣህልኝ? የለም፣ ገና አልሄድኩም። በግል መኪና ሆኖ ከተማውን ይዞር የነበረው ማን ነበር? ማን እንደነበር አላውቅም። አቶ ተሰማ የተናገረው ነገር ግልጽ ይመስልሃል? የለም፣ በጣም ግልጽ አይመስለኝም። የተባበሩት መንግሥታት ድርጅት ዋና መስሪያ ቤት የት ነው? ኒውዮርክ ውስጥ ነው። የስራውን ድርጅት በጣም ወድኸዋል? አዎ በጣም ወድጀዋለሁ። ለሥራው ተመልካች ሆነው ነበር? አዎ ነበርሁ፣ አሁንም ነኝ። ለዚህ ጉዳይ ተመልካች ማን ነው? አቶ ተሰማ ነው። የእናንተ ድርጅት ዓላማው ምንድን ነው? ለድሆች ልጆች ትምህርት ቤት መሥራት ነው። መኪናህን አሰራህ? አዎ ትናንት አሰራኋት። ጃንሆይ አዲስ ቤተ መንግሥት አሰሩ። ሁለት አዳዲስ ቤተ መንግስቶች አሰሩ። ትምህርቱን በጨረሰ በሳምንቱ ስራ አገኘ። አሁን ጥሩ ስራ አገኘ። ለማና ከበደ ዋሽንግተን በመጡ በሦስት ወራቸው ተማሪዎች ሆኑ? የለም አልሆኑም። የጥሩነሽ ልጅ ባገባች በሁለት ዓመቷ ወደ ፈረንሳይ አገር ሄደች። አዎ ለትምህርት ሄደች። አሜሪካ በገባህ በወርህ ምን አደረግህ? ትልቅ የታሪክ መጽሐፍ አነበብሁ። አልማዝና ከበደ በተጋቡ በሳምንታቸው የት ሄዱ? ወደ አውሮጳ ሄዱ። ትምህርት ቤት በገባችሁ በሁለት ሳምንታችሁ ስለ ትምህርት ቤቱ ማወቅ ትችላላችሁ? የለም፣ አንችልም። ገንዘቡ በመጣ በወሩ ደሞዝ ተሰጠ? የለም፣ አልተሰጠም። ብርቱካኑን በተከልህ በወሩ የት ሄደህ ነበር? ወደ ከተማ ሄጄ ነበር። የውጭ ጉዳይ ሚኒስቴር በሆነ በሶስት ዓመቱ የት ሄዶ ነበር? ወደ ፈረንሳይ አገር ሄዶ ነበር። በሄዳችሁ በአመታችሁ ከአሜሪካ ተመለሳችሁ? አዎ፣ በአመታችን ተመለስን። በመጣችሁ በማግስቱ የት ሄዳችሁ? ሲኒማ ቤት ሄደን ነበር። በተሾሙ በወራቸው ምን አደረጉ? ምንም አላደረጉም። ባየኸው በወሩ ሞተ? አዎን፣ ባየሁት በወሩ ሞተ። ጥሩነሽ በታጨች በአምስተኛው አመት ባል አገባች? አዎ፣ አገባች። አባቶች በመጡ በአመታቸው አስተማሪ ሆኑ? አዎ፣ አስተማሪ ሆኑ። በተያያችሁ በሦስተኛው ወር መኪና ገዛችሁ? አዎ ገዛን። ባገባህ ባመትህ ቤት ሰራህ። አዎ ሰራሁ። ስለ አውሮጳ በተናገርሁ ባመቴ ወደ አውሮጳ ሄድህ። የለም አልሄድሁም። ናራቲቭ ድርሰት። በአሜሪካና በኢትዮጵያ መካከል የንግድና የኢኮኖሚ ግንኙነት ስላለ የአሜሪካን መንግሥት በአስመራ ውስጥ አንድ ቆንሲል አቁሟል። አቶ ዮሐንስ የተባሉ አሜሪካዊ በአስመራ ከተማ ውስጥ ቆንሲል ሆነው እንዲሰሩ ከመንግሥታቸው ተልከው አስመራ ከተማ ደረሱ። አስመራ ከመድረሳቸው በፊት እግረ መንገዳቸውን አዲስ አበባ ሰንብተው ስለ ነበር በአዲስ አበባ አየር ሁናቴ እጅግ ተደሰቱ። በአስመራና በአዲስ አበባ አየር ሁናቴ መካከል በጣም ልዩነት ስለሌለ የአስመራ የአየር ሁናቴ ለጤናቸው እንደሚስማማ በግልጽ ተረዱ። አቶ ዮሐንስ በኢትዮጵያና በአሜሪካ መካከል ያለውን የንግድ ግንኙነት ለማጠንከር እና ለማስፋፋት የጋለ መንፈስ ስለነበራቸው ወዲያው እንደ ደረሱ ከአገረ ገዥው ጋር ለመገናኘት ፈለጉ። በመጀመሪያው ቀን የአገር ግዛት መስሪያ ቤትን ጠይቀው ካገኙ በኋላ ከጉዳይ አስፈጻሚው ጋር ተነጋግረው ክቡር አገረ ገዢውን ለመገናኘት እንዲችሉ ቀጠሮ ተቀብለው ተመለሱ። በሁለተኛው ቀን በቀጠሮው መሠረት ወደ አገር ግዛት መስሪያ ቤት ሄደው ከአገረ ገዢው ጋር ተገናኙ። ከአገረ ገዢው ጋር ስለ ጉዞውና ስለ ጎበኟቸው ከተማዎች በሰፊው ተጨዋወቱ። ከዚያም በላይ ምናልባት አቶ ዮሐንስ ለሀገሩ እንግዳ በመሆናቸው እርዳታ ሳያስፈልጋቸው አይቀርም በማለት ሙሉ እርዳታ እንዲደረግላቸው ጠየቋቸው። አቶ ዮሐንስም በቀረበላቸው እርዳታ በጣም ስለተደሰቱ አገረ ገዢውን አመስግነው ወደ ቤታቸው ተመለሱ። ጥያቄዎች፦ በአስመራ ከተማ ውስጥ ምን አለ? አቶ ዮሐንስ ለምን ወደ አስመራ መጡ? አስመራ ከመግባታቸው በፊት የት ደርሰው ነበር? የአዲስ አበባ የአየር ሁናቴ እንዴት ነው? በኢትዮጵያና በአሜሪካ መካከል ምን አይነት ልዩነት አለ? አቶ ዮሐንስ አስመራ ሲገቡ ምን አደረጉ? ከአገረ ገዢ ጋር ከመገናኘታቸው በፊት ምን አደረጉ? ከአገረ ገዢ ጋር ምን ተጨዋወቱ? አገረ ገዢ ምን አይነት እርዳታ አቀረቡላቸው? በሁለቱ አገሮች መካከል ያለውን የዲፕሎማቲክ ግንኙነት አስረዳ። This is the end of unit 16.